የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ዛሬ በ45 ሰዎች ላይ ከ 3 ከሦስት ዓመት እስከ 12 ዓመት የሚደርስ የሥርዓት ፍርድ ሰጥቷል። ፍርዱ ከተላለፈባቸው መካከል በ997 ዓ ም በተካሄደው ምርጫ የፓርላማ ወንበር የነበራቸው ይገኙበታል። መለስካቸውን መሃ ዝርዝራለሁ ተሻለ በከሺ፣ ትርፌሳ መገርሳ፣ ሙላቱ አብሪሳ እና ሌሎችን ጨምሮ አቃቢ ሕግ በ69 ሰዎች ላይ ክስ የመሠረተው በሚያዚያ ወር 2003 ዓ ም ነበረ ጥቅምት 14 ቀን 2006 ዓ ም የጥፋተኝነት ውሳኔ ከተላለፈባቸው 45 ተከሳሾች መካከል ትልቁ ቅጣት የተጣለባቸው 47ኛው ተከሳሽ አቶ ወጋየሁ ደጀኔ ሲሆኑ የ12 ዓመት ጽኑ ስርዓት ተፈርዶባቸዋል ቀላል የተባለው ቅጣት የተፈረደባቸው የሰባ ስምንት ዓመቱ አዛውንት አቶ ቡልቻ ሶሬ ጉዩ ሲሆኑ የሦስት ዓመት እስራት ተፈርዶባቸዋል። በ1997 ተካሂዶ በነበረው ምርጫ የኦሮሞ ህዝብ ኮንግሬስን በመወከል ተወዳድረው የተወካዮች ምክር ቤትን ተቀላቅለው ከነበሩት መካከል አቶ ጉቱ ሙሊሳ ዘጠኝ ዓመት ሲፈረድባቸው አቶ አስፋው አንጋሶ ደግሞ አራት ዓመት ከስድስት ወር ተፈርዶባቸዋል። የጨፌ ኦሮሚያ አባል የነበሩት አቶ መዝገቡ ደበላ ደግሞ አምስት ዓመት ተፈርዶባቸዋል። ከዚህ በተረፈ አቶ ትርፌሳ መገርሳ የኦህኮ ማለትም የኦሮሞ ህዝብ ኮንግሬስ አባል የነበሩ አራት ዓመት ከስድስት ወር፣ አቶ ይታና ሰንበቶ የኦሮሞ ፌዴራሊስት ንቅናቄ አባል የነበሩ ሰባት ዓመት ከስድስት ወር፣ አቶ ታደሰ ገለልቻ የኦሮሞ ህዝብ ኮንግሬስ አባል የነበሩ አራት ዓመት ከስድስት ወር፣ አቶ ወጋሪ ልችሳ የኦሮሞ ህዝብ ኮንግሬስ አባል የነበሩ ዘጠኝ ዓመት፣ አቶ ጉርሜሳ ፉፋ የኦሮሞ ህዝብ ኮንግሬስ አባል የነበሩ አራት ዓመት ከስድስት ወር ተፈርዶባቸዋል። አቃቤ ሕግ በ69 ተከሳሾች ላይ የኦነግን የሽብር ዓላማ ተልእኮ ለማሳካት በህቡ በሴል በመደራጀትና በመንቀሳቀስ በፈጸሙት የአገሪቱን የፖለቲካና የግዛት አንድነት በመንካት በሚል ወንጀል ከሷቸዋል። ፍርድ ቤቱ ቀደም ሲል ጥቅምት 14 ቀን 2006 ዓ ም በሰጠው ፍርድ በ45ቱ ተከሳሾች ላይ ጥፋተኝነት ፍርድ ሲያስተላልፍ 18ቱን ተከሳሾች ደግሞ በነፃ እንዳሰናበተ ይታወሳል። 68ቱ ተከሳሾች የመጡት ከኦሮሚያ የተለያዩ ማዕዘናት ሲሆን የአንዱ ተከሳሽ አድራሻ ብቻ ከሶማሌ ክልል መሆኑን የአቃቢ ሕግ የክስ ማመልከቻ ያስረዳል። በመጨረሻም ፍርድ ቤቱ በውሳኔው ቅሬታ ያለው ማንኛውም ወገን የይግባኝ መብቱ የተጠበቀ መሆኑን ገልጾ መዝገቡን ዘግቶታል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ